ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ሐምሌ 10 2014 ዓም መሰናዶውን ጀምሯል ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን አሪፎቹን መራርጠን ይዘንላቸዋል የደንገረመው መሰናዶውን እየመራው ኤልያስ አስማረ በቅንብሩ አብረናቸው የምናመሽ ይሆናል እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን ደግሞ ቢሰሙ ካል ናቸው ለምሽቱ ቀዳሚ ያደረግ ነው ከኢትዮጵያ የብሄራዊ ቡድን አሰልጣኝ ውበቱ አባተ ጋር ያደረግ ነው ቃለ መጠይቅ ነው። በቅርቡ በተደረገው በሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽን ፌስቲቫል ላይ ከተገኙ የክብር እንግዶች መካከል አንዱ የኢትዮጵያ ብሄራዊ ቡድንን ለታላቅ ታሪካዊ ድል እያ በቁ የሚገኙት አሰልጣኝ ውበቱ አባተ ናቸው። በሜሪላንድ በነበራቸው ቆይታ ከዝግጅት ክፍላችን ጋር ተገናኝተው ነበር። አሰልጣኝ ውበቱ በተለይም ደግሞ በዚህ በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያን የኢትዮጵያ እግር ኳስን በማሳደጉ ረገድ ሊጫወቱት የሚችሉት ሚናን አስመልክተው ሀሳባቸውን ለጋቢና ቢ አጋርተዋል። ሀብታሙ ስዩምን ያነጋገራቸው ቀጥሎ ይቀርባል። አሰልጣኝ ውበቱ ዛሬ ያገኘሁ ኢትዮጵያውያን በሰሜን አሜሪካ በሚያቀርቡት አመታዊ የስፖርትና የባህል ፌስቲቫል ላይ ነው። የስካሁኑ ቆይታ ምን ይመስል ነበረ? እዚህ ያለውን የስፖርት መንፈስና ወንድማማችነትስ እንዴት አየኸው? ያ ከመክፈቻው ቀን ጀምሮ ነበርኩኝ። በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው ከመጣው ጊዜ ጀምሮ ህዝቡ መካከል ያለውን ፍቅር፣ ስፖርታዊ ውድድሩን ሁሉንም ታድም ያለኝና በጣም ደስ ብሎኛል። እንደው ከስካሁኑ እንቅስቃሴ የተለያዩ ቡድኖች እዚህ ሲንቀሳቀሱ አይተሃል። ምናልባት ለኢትዮጵያ ብሔራዊ ቡድን ተስፋ ያለው ሰው አይተህ ይሆኑ? አዎ፣ ማለት ከአቅም አንጻር ጥሩ ጥሩ ልጆች አሉ። ያው ለኢትዮጵያ ብሔራዊ ቡድን ለመጫወት የፓስፖርት ጉዳይ ካልሆነ በስተቀር ተስፋ ያላቸው ወጣቶችን አይቻለሁ። አሰልጣኙ በቱ እንደሚታወቀው ከአንድ ቡድን ጀርባ የተለያዩ ድጋፎች ትልቅ ውጤትም እንዲያስመዘግብ ያደርጉታል። በዚህ ሀገር ውስጥ የሚኖሩ ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድንም ሆነ ለኢትዮጵያ የእግር ኳስ እድገት በምን መልኩ ነው አስተዋጽኦ ሊያበረክቱ የሚችሉት? ትክክል ነው። መጨረሻው ላይ 11 ለ11 ገብተህ ትጫወት እንጂ እነዛን አስራ አንድ ለመፍጠር ብዙ ብዙ ስራ ከሚሰሩ ስራዎች በርካታ ናቸው። እግር ኳስ ደግሞ ብዙ ሁሉም ነገር ያስፈልገዋል። ሁሉም፣ ህክምናው፣ ምግቡ፣ ሜዳ ዝግጅቱ፣ ሎጂስቲክ፣ ሁሉም ነገር ያስፈልገዋል። ስለዚህ ሞራሉ በሁሉም ነገር እዚህ ብዙ ፖቴንሻል አለ። አሁን ያለ ነው አንድ የዩኒቨርሲቲ ሜዳ ውስጥ ነው እና በዚህ ያህል ፋሲሊቲ በትልቅ ደረጃ ትልቅ ውድድር ማዘጋጀት የሚችል ሜዳ ውስጥ ነው ያለ ነው። የዩኒቨርሲቲ ሜዳ ውስጥ ሰባ ሺህ ሰው የሚይዝ ሜዳ ይህን ስታይ፣ እኛ ሀገር ደግሞ በርካታ ነገሮች ይጎሉናል። ስለዚህ ከአቅምም አንጻር ከሙያም አንጻር ተቀራርቦ መስራት የሚቻልበትን እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ኃይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ሕዝብ እንደምታየው ስቲል ከአገሩ ጋር ነው ያለውና ያለ መገናኘት ይመስለኛል ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ። ከሰሞኑ የኢትዮጵያ ብሔራዊ ቡድን ከግብፅ ብሔራዊ ቡድን ጋር በነበረው ጨዋታ የተጎናጸፈው ድል የብዙዎቹ መነጋገሪያና የብዙዎቹ የደስታ ምንጭ ሆኗል። በቀጣይ ጨዋታዎች ለሚኖረው ዝግጅትና በእናንተ በኩል ለሚጠበቀውም ኃላፊነት ግን የእጅ ዙር ጫናና ኃላፊነት የጣለባችሁ ይመስለኛል። ያላችሁ ዝግጅት ምን ይመስላል? ይሄ የተነሳሳው የእግር ኳስ አፍቃሪውን ስሜትና ድጋፍ ለማስቀጠል በእናንተ በኩል ምን አይነት ዝግጅት እያደረጋችሁ ይገኛል? እንዳልከው ትክክል ነህ። ከግብፅ ጨዋታ በኋላ የተመዘገበውን ውጤት ተከትሎ ብዙ ከኛ ብዙ የሚጠበቅ ነገር እንዳለ ከምታየው ነገር መረዳት ትችላለህ። ህዝቡ ባገኘህበት ቦታ የሚሰጥ ሞራል፣ ደስታው ተጨማሪ ስራዎችን እንድትሰራ ነው የሚያደርግ በሌላ በኩል ደግሞ ሌላ ተጋጣሚዎቻችንም ይህንን ጨዋታ በማየት የተመዘገበውን ውጤት በማየት ለእኛ የሚኖራቸው ግምት ከዚህ በፊት ከነበረው ከፍ ይላል። ስለዚህ ይህንን ለመወጣት ብዙ መስራት እንዳለብን ነው የሚገባኝ። እንደው በዛ በተፈጠረው ነገር ብቻ ላይ እንትን እያልን ጊዜ እያጠፋን እየደከምን ስለ እሱ ብቻ በመነጋገር ከማሳለፍ ይልቅ ከመጀመሪያዋ ቀን ጀምሮ በቀጣይ ስለሚኖሩን ጨዋታዎች አቅደን እየተንቀሳቀስን ነው እንግዲህ አሁን በቅርቡ ከደቡብ ሱዳን ጋር የቻን ውድድር አለን የማጣሪያ ውድድር ለሱ ተጫዋቾችን ጠርተናል ከነገ ጀምሮ ወደ ሆቴል ይገባሉ እንግዲህ ለሁሉም ጨዋታዎች ትኩረት በመስጠት አሁን የተጀመረውን ነገር ለማስቀጠል ጥረት እናደርጋለን በራዲዮም በቴሌቪዥን የሚተላለፍ ዝግጅት ነው የሚከታተሉ ኢትዮጵያውያን ህጻናቶች አሉ በጨርቅ ኳስ ቁሳቁስ ባልተሟላበት ሁኔታ ለእግር ኳስ ያላቸውን ፍቅር ለማሳየት የሚጥሩ የኢትዮጵያ ብሔራዊ ቡድን ውስጥ ታሪክ መስራት የሚፈልጉ ልጆች አሉ። ህልማቸውን ለማሳካት ከታሪክ ውስጥ አንድ ተጋሪ ለመሆኑ ምን ማድረግ ነው ያለባቸው? እንዳልከው እግር ኳስ ታች ላይ የድሆች ስፖርት ነው። ታች ላይ በየትኛውም ነገር መጫወት ትችላለህ። በየትኛውም ነገር መጀመር ትችላለህ፣ በአሮጌ ኳስ፣ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው። ከፍ ሲል ደግሞ እግር ኳስ የሀብታሞች ነው። ብዙ ኢንቨስትመንት የሚፈልግ ነው። ስለዚህ እዛ ከፍ ያለው ቦታ ለመድረስ የሚያስፈልገው አንድና አንድ ነገር እግር ኳሱን ከልብ መውደድ ነው። አንድ ሰው አንድን ሙያ ከወደደ ለዛ ሙያ የሚከፈለውን መሥዋዕትነት ሁሉ ለመክፈል ዝግጁ ይሆናል ማለት ነው። ያ ጥረት ደግሞ አሁን የሚያስቡት ቦታ ላይ ያደርሳቸዋል ብዬ ነው የማስበው የትኛውም ነገር መድረስ ከምፈልገው ቦታ ከህልሜ አያቆመኝም ብለው መነሳት አለባቸው። ከወደድክ ዲሲፕሊን ትሆናለህ፣ ከወደድክ ጥረት ታረጋለህ፣ ከወደድክ ብትወድቅም መነሳት እንዳለ ታምናለህ። ስለዚህ እንትናቸውን አላማቸውን ማሳካት ይችላሉ ብዬ ነው ማስበው። በፍጹም እጅ መስጠት የለባቸውም። በተለይ ኢትዮጵያውያን ታች ላይ ይሄ ለልጆቹ ነው የምልህ ታች ላይ ከሌሎች ጋር ስንወዳደር በፍጹም ልዩነት የለንም፣ አናንስም፣ እንዳውም እንሻላለን። ልዩነታችን የሚመጣው ከ14 ከ15 ከ16 ዓመት በኋላ ነው እሱ ደግሞ የእነሱ ብቻ ስራ ሳይሆን የመንግስት በዛ ዙሪያ ኢንቨስት የሚያደረጉ ሰዎች የባለሙያዎች ችግር ነው ማለት ነው። የልጆቹ ችግር አይደለም። ግን ያም ችግር ቢሆን እንዳይጋርዳቸው፣ እንዳያቆማቸው ጥሰው መውጣት እንዲችሉ ራሳቸውን ማዘጋጀት አለባቸው። ይሄ ከሆነ ህልማቸውን ማሳካት ይችላሉ። አንድ ቀን እንደ ሌሎች እንደ ካሜሩን፣ ናይጄሪያ፣ ጋና እንደ ሌሎች አፍሪካ ሀገሮች ብዙ ተጫዋቾችን ዓለም ላይ የምናይ ይመስለኛል። እጅግ በጣም አመሰግናለሁ አሰልጣኝ ውበቱ። ከጋቢና ቪኦኤ ጋር ስለሆናችሁን እናመሰግናለን። በመቀጠል ደግሞ የምናልፈው ሳምንቱን ሞቅ ደመቅ አድርገውት የነበረው የመዝናኛ ዜናዎች ነው። በዚህ ሳምንት ውስጥ የፊልም ባለሙያ ሮፍናን ስድስት የተሰኘ አልበሙን ለቋል። በሌላ ዜና ደግሞ ኢትዮጵያዊ የፊልም ባለሙያ ያዘጋጀው ካንትሪለስ ፊልምም የ22ኛው የኒውዮርክ ፊልም ሽልማትን ጨምሮ ሌሎች አራት ሽልማቶችን ተቀዳጅቷል። ይህንና ሌሎች የመዝናኛ ዜናዎችን በዚህ ሳምንት ውስጥ ሰምተን ነበር። ቀጥ እያቀርበላቸዋለሁ። በዚህ ሳምንት ጎላ ብለው ከወጡ የመዝናኛ ዜናዎች መካከል የሮፍናን ስድስት የተሰኘ ሙሉ አልበም መልቀቅ ነው። ሮፍናን በዚህ አልበሙ 17 ስራዎችን ለህዝብ ያቀረበ ሲሆን ስራዎቹ ሰብአዊነትን፣ የህይወት ጉዞን፣ መንፈሳዊነትን፣ እራስን መጠየቅ፣ ሐሜትን የመሳሰሉ ጥልቅ ሀሳቦችን አካተዋል። ወጋታ አል ሰናይ የተሰኙት ዘፈኖችም በዩቲዩብ ብዙ ጊዜ ከታዩት ስራዎቹ መካከል ናቸው። ሩፍናን በቅርቡ ከአለም አቀፍ የሙዚቃ ኩባንያ ዩኒቨርሳል ሚውዚክ ጋር ውለታ የተፈራረመ ሲሆን እነዚህ ስራዎች ህጋዊ ፍቃዳቸው በዩኒቨርሳል ሚዚክ አፍሪካ ስር የተመዘገቡ ናቸው። በትናንትናው ዕለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ለአርቲስቱ የአልበም መለቀቅ እንዲሁም ደግሞ ከዩኒቨርሳል የሙዚቃ ቡድን ጋር ላደረገው ውለታ የእንኳን ደስ አለህ መልእክት በፌስቡክ ገጹ ላይ አስተላልፏል። ሩፍናን እንደ ለጋና አቆጣጠር በ2006 ዓ ም የመጀመሪያውን ሚክስ ቴፕ ስራውን በክለቦች ማቅረብ የጀመረ ሲሆን ከዛ በኋላም በዲጄነት እንዲሁም በኤሌክትሮኒክስ ዳን ሙዚቀኛነት ና ዲፕ ሃውስ በተሰኙ የሙዚቃ ስልቶቹ ዝነኝነትን አትርፏል። ከአመት በፊት የለቀቀው ሶውስት የተሰኘው ትውልድን የሚኮረኩር በታላቁ ህዳሴ ግድብ በአድዋ ና በሀገር ፍቅር ዙሪያ የተሰራው ሙዚቃውን ከሶስት ሚሊዮን በላይ እይታን በዩቲዩብ ላይ አግኝቷል። በአፍሪካ ካሉ አስር ክሪፕቶ ከረንሲ ካላቸው ሀገራት መካከል አንዷ በመሆን ተመረጠች። ቢዝነስ ኢንፎ ኢትዮጵያ በድረገጹ ላይ አይቲ ኒውስ አፍሪካን ጠቅሶ እንደዘገበው ከሆነ ኢትዮጵያ ክሪፕቶ ከረንሲ የተሰኘውን የበይነ መረብ ላይ መገበያያ ተጠቃሚዎቿ ቁጥር ናይጄሪያ፣ ደቡብ አፍሪካ፣ ኬንያ፣ ግብጽ፣ ታንዛኒያ ና ዴሞክራቲክ ኮንጎን ተከትላ ጋናን ሞሮኮና ዩጋንዳን በመቅደም ሰባተኛ ደረጃ ላይ ተቀምጣለች። ገጹ በኢትዮጵያ ቢትኮይን ና ሌሎች የክሪፕቶከረንሲ ያላቸውና በዛ የሚገበያዩ ከአንድ ነጥብ ስምንት ሚሊዮን በላይ የሚሆኑ ሰዎች መኖራቸውን አስታውቋል። ገጹ ይህን ይበል እንጂ ከወር በፊት የብሔራዊ ንግድ ባንክ የሀገሪቱ የመገበያያ መደብ ብር መሆኑን ጠቅሶ በሌላ በልዩ አኳኋን ካልተፈቀደ በስተቀር ቢትኮይንን የመሳሰሉ ምናባዊ የበይነ መረብ መገበያያዎችን መጠቀምን ማገዱን በመግለጫ አስታውቋል። ትሪፕል ኤ የተሰኘውና የክሪፕቶ ከረንሲ ወይም ደግሞ የበይነ መረብ ላይ መገበያያ ተጠቃሚ ሀገራት ዝርዝር በወጣበት ድረገጽ ላይም በክሪፕቶ ተጠቃሚነት ዩናይትድ ስቴትስና ህንድ አንደኛና ሁለተኛ ደረጃን ተከታትለው ሲይዙ ካናዳ፣ ጣሊያን፣ ሳዑዲ አረቢያን የመሳሰሉ ባለጸጋ ሀገራቶች ደግሞ ከኢትዮጵያ ኋላ ከ1.5 ሚሊዮን በታች ተገልጋይ በመያዝ ተጠቅሰዋል። በዚህ ሳምንት ውስጥ ከተሰሙ የመዝናኛ ዜናዎች መካከል ሰባሪ ምላጭ የተሰኘው የኢትዮጵያዊው የፊልም ባለሙያ ውበቱ ሺመላሽ ፊልም ለ2022 የሚቻ ፊልም ፌስቲቫል ላይ መመረጡ ነው። ይህ ፊልም ኢትዮጵያ ውስጥ ለሚደረገው የግርዛት ባህል የሚዘግብ ነው። የሚሻ ፊልም ፌስቲቫል የ2022 ዓ ም ትዕይንትም ሰኞ ለት በሎስ አንጀለስ ካሊፎርኒያ ሆሊውድ ውስጥ የጀመረ ሲሆን በመጪው እሁድ የሚጠናቀቅ ይሆናል። የፊልም ዳይሬክተር ጸሐፊና ባለሙያ ውበቱ ሽመላሽ ከዚህ ፊልም በተጨማሪም ካንትሪ ለስ በእውነተኛ የስደት ታሪክ ላይ ተመስርቶ የሰራው ፊልም የሆሊድ ጎልድ ሽልማት፣ የኢንዲ ሾርት ፊልም ፌስቲቫል ሽልማት፣ የኤይት ኤንድ ሃፍ ፊልም ሽልማት እንዲሁም የኒውዮርክ የፊልም ሽልማቶችን ጨምሮ በአጠቃላይ ከአምስት በላይ ሽልማቶችን ሊቀዳጅ ችሏል። ውበቱ ከጋቢና ቪኦኤ ጋር ስለ እድገቱና ስለ ስራዎቹ ቆይታ አድርጓል። ስለ ፊልም አጀማመሩ እንዲህ ብሏል። ነጮቹ አቆጣጠር በ በሁለት አስራ ሶስት ነበር፣ ወደ አሜሪካ የገባሁት ትምህርት ለመማር ማለት ነው። እና የመጀመሪያ ጊዜ ተመልሼ እንደመጣሁ ቀጥታ ወደ ሰሜን ተራራዎች ስሄድ ቤተሰብ ጋር ሄድኩኝና እናቴ እንዴት ነው ወደ አሜሪካ ሄደ ከዋለች እንግዲህ እዚህ ጋር ላስቀምጠች ንፈልገ ሄደ ምንድን ነው እናቴ አውሮፕላን ሰማይ ላይ በጣም በሩቁ አይታታቃለች ግን ቀርባ አይታጣቅም። እና በአውሮፕላን የሚሄዱት ስላት ጠጋ ብላ እጇን ትከሻ ላይ አድርጋ አንተን የሚያክል ሰው እንዴት ነው ከዚህ ትንሽዬ ወፍ የሚያክል እቃ ውስጥ ገብቶ መሄድ የቻለው? ምናምን አለች ማለት ነው። በእውነቷ ነበር ጥያቄውን የጠየቀችው እና እኔ እሱም ገረመኝ እና ያው እንግዲህ ቀርባ አይታጣቅም፣ ስንት ሰው እንደሚይዝ አይታጣቅም። እና ከዛ አንጻር ምንድን ነው ያደረግኩት በሚቀጥለው ተመልሽ ወደ ኢትዮጵያ ስመጣ በሞባይል ራሴን ውስጥ ከሁለት መቶ ምናምን ሰው ጋር ፕሌን ውስጥ ቀርጬ ውጭንም ቀርጬ ወስጄ አሳየዋቸው ማለት ነው አካባቢ ጋር ልክ እንዳሳየዋት የሰፈር ሰው የቡና ማጣ የሚያጠጣ ሰዋላ የሰፈር ሰው ሰብስባ ቡና ተፈልቷ ጠጡ ምናምን ብና ጠራችና ሁሉንም አሳያቸው በሚል እኔና ጋበዘችኝ ማለት እንዳሳያቸው ከዛን ጊዜ ጀምሮ አሜሪካ ያለውን የአናኗር ዘይቤ በስልኬ ቀርጬ በምስል በማሳየት የእናቴን ጥያቄ መመለስ መለስ ከቻልኩኝ ሌላ ማንኛውንም ጥያቄ ምስልን በመጠቀም ወይም ደግሞ የፊልምን በመጠቀም ሌሎች ማንኛውንም አይነት ጥያቄዎች መመለስ እንደምችል ተረዳሁኝና ወደዛ እንደገባ አደረገ። የውበቱን ሙሉ ቃለ መጠይቅ በተከታዩ ሳምንት ይዘን የምንመለስ ይሆናል። ከአሜሪካ ድምፅ ለተጠናቀረው የመዝናኛ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ጤና ጋር ናቸው ያላችሁት። በወዲያኛው ሳምንት የአምቦ ዩኒቨርሲቲ የምርቃት ስነስርዓት አካሂዶ ነበር። በምርቃቱ ስነስርዓት ላይ ታዲያ ኤ ፕላስ የደረደሩ ሶስት ጓደኛሞች ጎላ ብለው መውጣታቸውን ናኩር መልካ አድርሰውን ነበር። ተከታዩ ዘገባ ታዲያ ከእነዚህ ወጣቶች ጋር የተደረገ ቃለ መጠይቅ ነው። አምቦ ዩኒቨርሲቲ ባለፈው ሳምንት ውስጥ ባካሄደው የምርቃት ስነስርዓት ላይ ሶስቱ ጓደኛሞች የታዳሚዎችን ቀልብ ስበዋል። ሁሉም በኮምፒውተር ሳይንስ የተመረቁ ሲሆን ኤልያስ እርጳሳ አርባ ኤ ፕላስ እና ስድስት ኤ በማምጣት የከፍተኛ ማዕረግ ተመራቂ በመሆን ዋንጫ አንስቷል። ጓደኞቹ በቀለይ አደሳ እና ዘሩባቤል መላኩ ደግሞ 37 እና 33 ኤ ፕላስ እና በቀሩት የትምህርት ዓይነቶች ደግሞ ኤ በማምጣት ሁሉም አራት ነጥብ ያስመዘገቡ ሲሆን ከዩኒቨርሲቲው ተማሪዎች መካከልም ከአንደኛ እስከ ሶስተኛ ደረጃ በመውጣት ተሸላሚዎች ሆነዋል። ኤልያስ በኦሮሚያ ክልል ምዕራብ ወለጋ ዞን ጎሪ ከተማ ውስጥ ተወልዶ ትምህርቱንም እዛው በመጨረስ ወደ አምቦ ዩኒቨርሲቲ መግባቱን ተናግሯል። ከፍተኛ ውጤት ለማምጣት የቻለበትን ምክንያት ለጋቢና ቪዮ ገልጿል። ኮምፒውተር ሳይንስ ዳኔሮን በረዳ ብፈሙ ቀብቲ ኦላና ዳ ከናኔ ብፈሜ ቀብቲ አፍርቱቃ ድዋ ዳኒ በኮምፒውተር ሳይንስ ተምሬ ስጨርስ በከፍተኛ ውጤት ማለትም አራት ነጥብ ዜሮ ነው የተመረኩት። ይህንን ውጤት እንዳመጣ ያገዘኝ የተለያዩ አስቸጋሪ ሁኔታዎች ቢኖሩም ጠንክሬ በመስራቴ እና ለዓላማ በመቆሜ ነው። ለትምህርቴ ከፍተኛ ትኩረት በመስጠቴ ነው ለዚህ ውጤት የበቃሁት። ጓደኛው በቀለም ስለስኬቱ ስኬቱ ሚስጥር አብራርቷል። በአሪፍ ውጤት ለመውጣት ለምን ተማሪ ስለሆንኩኝ ብቻ በቃ ትኩረቴም ሁሉ ትምህርት ላይ ስለነበር፣ ሌላ ስራ ስለሌለብኝ ሁሌም ማጥናትና ከትምህርት ጋር ተያያዥ የሆኑ ስራዎችን ነው የምሰራ ማጥናት እና ፕሮጀክቶች መሰራት እና የመሳሰሉትን ነበረ ጊዜ እያሳለፍ የነበረው እና እናም ይህን ነጥብ በመምጣት አንደኛው ረዳኝ ማጥናቴን ነው፣ እና ሁለተኛው ደግሞ ጓደኝነት በጣም ጠቅሞናል። ዘሩባቤልም በበቀለ ሀሳብ ላይ ያክላል። አፉር ጥቃ ዜሮ ዳን ቀጥዮ ላናጆች ወዳይ ቀብጢ ከና ውጨቹ ከይሰት ሪቪማን ባየ ፈይዳ ጉዳ ኑፍ ቀባቴ በአራት ማለትም በከፍተኛ ውጤት ተመርቅ ያለው ከጓደኞች ጋ መስራቴ ትልቅ አስተዋጽኦ አለው። ተባብሮ በአንድነትና በጓደኝነት መስራት ምን አይነት ውጤት ማምጣት እንደሚያስችል በዚያ አይተናል። ይህ ውጤት በአንድነት በፍቅርና በጓደኝነት የመስራታችን ውጤት ነው። ጓደኛሞቹ ስለ ጓደኝነታቸው እና የቡድን ስራ ስለሚያስገኝ ውጤት አብራርተዋል። በጣም ጠቅሞናል እና እኛ ሶስት ነን። እዚህ ካምቦ ዩኒቨርሲቲ በአሪፍ ውጤት ወይ ደሞ በአራት የወጣ ነው እኔ ኤልያስ እና ዘሩባቤል ነው። እኛም ሶስታችንም አራት አራት ነው ያመጣ ነው እና በጣም ከፍተኛና አሪፍ ነጥብ ነበር። ከነጥቡ በላይ ደግሞ አንደኛው ሰው የምማበት ልማርበት የምገባው አንደኝነታችን ነው። ወይንም ደግሞ አንድ ሆነን እንዴት ነጥብ ማምጣት እንደቻል ነው እኛ የምናውቀው ያው ሰዎች የሰዎች ባህሪ ትንሽ አንድ ሁለት ወይ ደግሞ እንዲህ ተማሪዎች ጎበዝ አንድ ላይ ሲሆኑ ትንሽ የመቀናናት ምናምን ነገር ሊሆን ይችላል። ግን እንዳጋጣሚ አጋጣሚ ሆነው በእኛ መሀል ይህ ነገር የለም እና በፍቅር በአንደኝነት እና በመሰማማት ነው ያሳለፍ ነው። እኛም በዚህ እንኮራለን። ሰውም ደግሞ ልረዳው ይችላል ከዚህ ስለዚህ ከነጥቡ በላይ አንደኝነታችን እንዴት ነው፣ አንድ ሆነን ይህንን ነገር መስራት ቻል ነው። በጣም አሪፍ ነገር ነው። ሰውም ልማርበት ወይ ዩኒቨርሲቲ ያሉ ተማሪዎች ይህን መማር ነው ያለባቸው። ለሌሎች ተማሪዎችና ወጣቶችም መልእክት አስተላልፈዋል። ሶሻል ሚዲያ ላይ ሁልጊዜ ሰዓታችንን ማሳለፍ ጉዳቱ በጣም የከፋ ነው። ስለዚህ የምንሰራቸውን ነገር ከስራችን አኳያ እቅድ አውጥተን በእቅዳችን ነው መኖር ያለብን። ስለዚህ ጊዜ በጣም ውድ ነው፣ መጠቀም ነው ያለብን። ይሄ ደግሞ ጊዜ ፈጣሪ የሰጠን በእኩል የሰጠን ስጦታችን ነው ስለሆነ በአግባቡ መጠቀም ነው ያለብን ነው የምለው። ስለዚህ ተማሪዎች ጊዜያቸውን በአግባቡ መጠቀም ነው ያለባቸው፣ ግባቸውን ለመድረስ ማለት ነው። በአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያንሳ አብዲሳ ስለ ጓደኝነትና የቡድን ስራ በጎ ተጽዕኖ የሚሉት አላቸው። እንግዲህ በተለይ በእድሜ በሚቀራረቡ ጓደኞች መካከል የሚመሰረተው ጓደኝነት በብዙ መልኩ አውንታዊ የሆነ ባህሪን እንዲያዳብሩ ምክንያት ሊሆን ይችላል። በተለይ ወደ ትምህርትና ትምህርት ሁኔታዎች ሲመጣ ሶስት ዋና ዋና ነገሮች ላይ እንትልሉ ይችላሉ። አንደኛ ለትምህርትና ለትምህርት ቤት ያላቸው አመለካከት በጣም አውንታዊ እንዲሆን ሊሆን ይችላል። ሁለተኛ ደግሞ በትምህርታቸው የሚያመጡት ስኬት ላይ አሁንም ተረዳድተው በመተጋገዝ እንዲሰሩ እና ያሰቡት ውጤት እንዲያመጡ ምክንያት ሊሆን ይችላል። ሶስተኛው የትምህርት ሁኔታ የረዥም ጊዜ እቅድ ነው። አንዳንዴ የረዥም ጊዜ እቅድ ሲያቅዱ በአብዛኛው የሚግባቡ ጓደኞች ከሆነ በእቅዳቸው መሰረት ለመስራት የሚያስችላቸውን ሁኔታ እንዲሁም አስፈላጊ የሆኑ ሪሶርሶች ማቀላል በጣም አስተዋጽኦ ሊያደርግ ይችላል። አዎንታዊ የሆነ ግንኙነት በጓደኞች መካከል ካለ ጓደኛዎቹ ለወደፊቱም ቢሆን የሁለተኛ ዲግሪ ትምህርታቸውን ለመማርና አገራቸውን በዕውቀታቸው ለማገልገል ከፍተኛ ፍላጎት እንዳላቸው በመግለጽ ለአመርቂ ውጤት እንዳበቃቸው የመሰከሩለትን ጓደኝነትም እንደሚቀጥሉ አመልክተዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የምሽቱ ማገባደጃ መሰናዷችን ላይ ደርሰናል። በጅማ ዩኒቨርሲቲ ተማሪዎች የተሰራ የአፈር መመርመሪያ ማሽን በኬንያ በተደረገ ዓለም አቀፍ ውድድር የአንደኛ ደረጃን በመያዝ አሸናፊ ሆኗል። ማሽኑ የአፈርን ባህሪ በመመርመር መሬቱ ምን አይነት አዝርዕት ማብቀል እንደሚችል እና አፈሩም ምን አይነት ንጥረ ነገር እንደሚያስፈልገው ምክረ ሀሳብ የሚሰጥ ነው ተብሏል። ዩኒቨርሲቲው ማሽኑን ወደ አርሶ አደሮች ለማድረስ ከሚመለከታቸው ባለድርሻ አካላት ጋር አብሮ እየሰራ እንደሆነ አስታውቋል። ገብረ ሚካኤል ገብረ ከዩኒቨርሲቲ መምህራን እንዲሁም ደግሞ ማሽኑን ከሰሩ ወጣቶች ጋር ቆይታ አድርጎ ያደረሰን ዘገባ ቀጥሎ ይቀርባል። ጥጋቡ አብርሃም ማሽኑን ከሰሩት ወጣቶች መካከል አንዱ ነው። በግብርናው ዘርፍ የተሰሩ አዳዲስ ቴክኖሎጂዎችን እያወዳደረ የሚሸልም አመታዊ ፕሮግራም በአፍሪካ እንደሚካሄድ ይናገራል። በኬንያ በዓለም ባንክ ድጋፍ በተዘጋጀው በዘንድሮ ፕሮግራም እሱና ጓደኞቹ በጅማ ዩኒቨርሲቲ የሰሩት ማሽን አንደኛ በመውጣት መሸለሙን ገልጿል። በጣም ትላልቅ ሀገራት የተሳተፉበት ነው። የነሱ ሰዎች ያሉበት ነው። ትላልቅ የዩናይትድ ኔሽን ኦርጋኒዜሽን እነሱ አካላት ያሉበት ነው። እዛ ላይ ሰፋ ያለ ጊዜ ወስደው ሲስተሙን አይተው ከገመገሙ በኋላ በአፍሪካ አፍሪካ ኢትዮጵያ አሸነፈች የሚል ነገር ወጣ። እንግዲህ የኛ ስራ ማለት ነው የኛ ማሽን በዛ ላይ አንደኛውን አሸነፈች። እዛንን እውቅናውን የሰጡን። በቃ ይሄ ዲቫይስ እውነትም አፍሪካዊ ማሽን ነው፣ አፍሪካን ያገናዘበ የአፍሪካን ሕዝብ ተጠቃሚን ያወቀ ማሽን ነው በምል እዛ ነው እንግዲህ አለመቁፍቅና እንድናገኝ የሆነው በኬንያ ናይሮቢ ላይ በዓለም ባንክ አስተባባሪነት በተዘጋጀ ውድድር ላይ ነው። ማሽኑን ከሰሩት ወጣቶች ሁለቱ የአርሶ አደር ልጆች መሆናቸውን የሚገልጸው የአርቲፊሻል ኢንቴሊጀንስ ፕሮግራመር የሆነው ጥጋቡ አብርሃም ሐሳቡ የመጣው በ2012 ዓ ም እንደሆነና በ2013 ዓ ም ጥንስሱ ወደ ተግባር እንደተሸጋገረ ይናገራል። ይህን ማሽን ለመፍጠር የተነሳሱበትን ምክንያት እንዲህ ያብራራል። ምን መስራት እንችላለን የሚለውን ነገር ከመጀመሪያ ዓመት አንስተን እናይ ነበረ? ከሁለተኛ ሶስተኛ ዓመት እያለን ስንሄድ ፕሮጀክቶች እንድንሰራ ይጠይቁናል። ስለዚህ ያ ምንድን ነው ወደ ገበሬው ወደ ማህበረሰቡ ስንሄድ ምን ችግሮች አሏቸው የሚለውን ነገር እንድናይ አይን ከፈተ። ግብርና ደግሞ አንገብጋቢ ችግርም ነው። ግብርና ያለው ችግር ማለት ግሮሮ የሚይዝ ችግር ስለሆነ ስንመረቅ አንድ የማህበረሰቡን ችግር ልፈታ የሚችል ነገር ይዘን ነውጣ በምል ተስማምተን ክረምት ወደ ቤት ስንሄድ አሳይመንት ተሰጣጣን። እኔ ክፍለ ሀገር ነው የሚሄደው እነሱ አንዱ የአዲስ አበባ ልጅ ነው አንዱ ደግሞ ሌላም ክፍለ ሀገር መሄድ ነው ስንሄድ ያየነው ችግር አለ። አሁን በአካባቢያችን ያየሁት አለ። ሰው የተለያየ ስም ይሰጠዋል። ብዙ ጊዜ ክሮፖች ይቃጠላሉ። አዝርት ከተዘራ በኋላ ይቃጠላል። ወጥ ፍሬያማ ሳይሆን ይቀራል። አንዳንዴ በጣም ያድግና በጣም ግን በጣም ያድግና መሸከም ሲያቅተው ይወድቃል። ሰው እንግዲህ በየአካባቢው የተለያየ ትርጉም ይሰጠዋል። ይሄ ምን አይነት ይሄ ነው አንድም ትሪገር ያደረገኝ እንደ ሀሳብ ደረጃ። ስለዚህ መጀመሪያ ድራፍት ተሰራው ይሄን እና ሳይምን ተወጣው ማለት ነው። እነሱም የራሳቸውን ይዘው መጥተው ተቀምጠን እኔ የራሴን ፒች አደረኩላቸው። ሦስት ነን እሱም የራሱን ያመጡትን አወሩ። ይሄ ሚዛን ደፍቶ ተገኘ። የመጀመሪያ ዲግሪ ተማሪዎች እያሉ የፈጠራ ስራውን የጀመሩት ተማሪዎቹ ዩኒቨርሲቲው ብሩህ አእምሮ ላላቸው ተማሪዎች የሚሰጠው የማበረታቻ እድል ተጠቃሚዎች ነበሩ። ይህን እድል ሲያገኙ የፈጠራ ስራቸውን አጠናክረው እንደቀጠሉበትም በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት የሳይንስ ዳይሬክተር ኢንጂነር ኤፍሬም ዋቅጅራ ይገልጻሉ። ብሪሊያንት አይዲያ ያላቸው ተማሪዎች አሉ። ነሰሰርሊ ትን ትልቅ ግሬድ ያላቸው ማለት አይደለም እና እነዚህ ብሪሊያንት ተማሪዎችን አስቀርተን ሁለተኛ ዲግሪያቸውን እንዲሰሩ የምናደርገበት ዘዴ አለን። አሁን በተጨማሪ በዚማ ዩኒቨርሲቲ ውስጥ ማለት ነው። በዛ ሁለቱ ከዛ ግሩፕ ቀርተው ሁለተኛ ዲግሪ ትምህርት ሰጠናቸው። እነዛ ልጆች በትምህርታቸው በተጓዳኝ ይህን ስራ እያዳበሩት ስራውን በመቀጠል ጥሩ ደርሰውታል። ማሽኑን የፈጠሩት ወጣቶች ትምህርታቸውን ካጠናቀቁ በኋላ ማሽናቸውን ወደ ስራ ለማስገባት ሌሎች ፈጠራዎችንም ለማከናወን የሚያግዝ ኦሚሽቱ ጆይ የሚባል ድርጅት አቋቁመዋል። ማሽኑን በማስተዋወቅ ረገድ አብሯቸው የሚሰራ ደቦ ኢንጂኒሪንግ የተባለ አጋር ኩባንያም አላቸው። የደቦ ኢንጂኒሪንግ ስራ አስኪያጅ እና በጅማ ዩኒቨርሲቲ የቴክኖሎጂ መምህር አቶ ጀርሚያ ፈይሳ እንደሚሉት ማሽኑ የአፈር ናሙና በመውሰድ በአጭር ጊዜ ውስጥ ባህሪውን ይተነትናል። የአፈር ሳምብሉን ወስዶ ይሄ አፈር ጣባውን ከነገረ በኋላ ምን መትከል እንዳለበት ይሄ ይሄኛው ለዚህ ይሆናል ብለው ምክረ ሀሳብን ጨምሮ ይሰጣል ማለት ነው። ይሄኛው ቴክኖሎጂ ከዚህ በፊት የአፈር ባህሪን ለመመርመር ናሙና ሲወሰድ የነበረው ከተለያዩ ቦታዎች ሳይሆን ከአንድ ቦታ ነው የሚሉት አቶ ጀርሚያ የሚሰጠው ምክረ ሀሳብም ለሰፊ የእርሻ መሬት ወካይ እንዳልነበረ ይገልጻሉ። ይህ መሳሪያ ግን ይህን ችግር እንደሚፈታው ያብራራሉ። አንድ ሳምፕል ከሆነ ሰፈር ወይም ከኔ ቦታ ይወሰድ እና ወደ ላብራቶሪ ይሄዳል። ላብራቶሪ ውስጥ ብዙ ጊዜ ከፈጀ በኋላ የምርምር ውጤቱን በጊዜ ብዙ ጊዜ ከወሰደ በኋላ ያገኛሉ። ያ ደግሞ ጊዜም ከመፍጨት ያልፎ ሳምፕል ወይ ደግሞ ናሙናውን ሲወስዱ ከአንድ ቦታ ነው እና ትንሽ አፈር ነው የሚወሰደው። ያ ሙሉ በሙሉ የዛ አፈር ጸባይ ይገልጻል ማለት አይችልም። ይሄኛው ማሽኗ ትንሽ ናት ለመንቀሳቀስ የሚመችነው ከሞባይል አፕሊኬሽኖች ጋር ኢንትግሬት ሆኖ የሚሰራ ነው። ከዛ ላቡን በትንሽ ደቂቃ ውስጥ ከየተለያየ ቦታ ወስዶ ስለዛ ምርምር ስለዛ ውጤት ስለ አፈሩ ጸባይና ምን ማድረግ እንዳለባቸው የምክር ሀሳብ ጋር ይሰጣቸዋል ማለት ነው። ማሽኑ አፈሩን በፍጥነት መርምሮ ለመሬቱ ተስማሚ የሆነው አዝርእት ወይንም ተክል ምን እንደሆነ ይለያል። አፈሩ ምን አይነት ንጥረ ነገር እንደሚጎድለውም ያስረዳል ይላል ጥጋቡ አብርሃም። ፈጣን የአፈር መርመሪያ ማሽን ናት። ማሽኗ ምንድ ነው የምታደርገው? ከእርሻ ናምና ወስዳ ከአምስት ደቂቃ ባነሰ ጊዜ ውስጥ አፈሩን መርምራ ለዛ አፈር ተስማሚ የሆነውን አዘርት ትነግራለች። ይሄን ብትዘራ በጣም ውጤታማ ልትሆን ትችላለ ብላ ትነግራለች። ከዛ በተጨማሪ ደግሞ ያን በውስጡ ላይ መጀመሪያውኑ ፋርትላይዘሩ ወይም ማዳበሪያው ከመጨመሩ በፊት ሚያል እንዳለ ትለያለች አፈር ውስጥ። ስለዚህ ከለየች በኋላ ይህን ያህል ብቻ ጨምር፣ ጭራሽ ነው የማያስፈልገውን አያስፈልግህም ማዳበሪያ ትላለች። ለአንድ የእርሻ መሬት የሚስማማ የአዝርዕት አይነት ከተለየና አፈሩ ያንን አዝርዕት ወይንም ተክል ለማብቀል ምን አይነት ንጥረ ነገር እንደሚያስፈልገው ከታወቀ ምርታማነት ላይ መሻሻል እንደሚኖርም ጥጋቡ አብርሃም ይናገራል። ይሄን ብትዘራ በቆሎ ብትዘራ በቆሎ ለአንተ ማሳ ተስማሚ ነው ብሎ ነግሮናል። በቆሎ የሚፈልገው ደግሞ ማዳበሪያ አማውንት አለ፣ ደረጃ አለው። ያን ነግሮናል። ስለዚህ ያን በሚፈልገው ደረጃ ስንሰጥ ፕሮዳክቲቪቲውን በጣም ከፍ ያደርገዋል ማለት ነው። አርሶ አደሩ ማሽኑ በሚሰጠው ምክር ሀሳብ ሳይስማማ ቀርቶ ሌላ አዝርዕት መዝራት ቢፈልግ እንኳን ይህን ለማድረግ አርሶ አደሩ አፈሩ ላይ ምን አይነት ንጥረ ነገር ወይም ማዳበሪያ መጨመር እንዳለበት ማሽኑ ሐሳብ ይሰጠዋል። ከዚህ አልፎም ማሽኑ በአንድ የእርሻ መሬት ላይ ከአፈሩ ባህሪ ጋር አብሮ የሚሄድ ከዚህ በፊት ያልተለመዱ አዳዲስ አዝርዕት እንዲዘራበት ምክረ ሀሳብ ሊሰጥ እንደሚችል ይናገራል። ጀርሚያ ባይሳ ከዚህ በፊት ያልሞከሩት ያልዘሩትን ዘርቶ ውጤታማ ሊያደርጋቸው የሚችል በቀላሉ ብዙ ጥቅሞችን አንድ ላይ የያዘው ማሽን ማለት ነው። ማሽኑ የግብርና ምርታማነትን ለማሻሻል የተሰራ በመሆኑ ለአጠቃቀም ምቹ እንዲሆን ተደርጎ እንደተዘጋጀና በትንሽ የተግባር ስልጠና አርሶ አደሮች የሚጠቀሙበት አይነት እንደሆነ ባለሙያዎቹ ይናገራሉ። የአፈር መመርመሪያ መሳሪያው በጅማ አካባቢ ተሞክሮ ውጤታማ እንደሆነ ቢረጋገጥም አሁንም በርከት ባሉ ሌሎች ወረዳዎች ተጨማሪ ሙከራዎችን በማድረግ በታሰበው ደረጃ ምርታማነትን ማሻሻል ይችል እንደሆነ ለማየት እንሰራለን ብለዋል። ኢንጂነር ኤፍሬም ዋቅጅራ ማሽኑን በማባዛት ወደ ገበያ ለማቅረብም የጅማ ዩኒቨርሲቲ ከተለያዩ አካላት ጋር እየሰራ ስለመሆኑ ተናግረዋል። ሌሎች ይሄንን የሚረዱ ድርጅቶች ሊሆኑ ይችላሉ። ያለማገናኘት ስራ እየሰራ ነው። ዘመናዊ አበባ እርሻ አላቸው እና ከውጭ ሀገር በተለይ በዚህ በግብርና ስራ ላይ በአበባ እርሻ ግብርና ላይ የተሰማሩ ሀሳቡን አጋርቻቸዋለሁ። በጣም ደስ ብሏቸዋል። ለማየት እና አብረው መስራት ፍላጎት አላቸው። ይህን የፈጠራ ውጤት ለማባዛት አቅም ከተገኘና ባለሀብቶችና ድርጅቶች ከተባበሩ መሳሪያውን በብዛት በማምረት ከኢትዮጵያ አልፎ ወደ አፍሪካ ገበያ ለመግባትም እቅድ እንዳለ ለማወቅ ችለናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ጋቢና ቪዬ የእሁድ ምሽት መሰናደውን እዚህ ላይ ፈጸመ። በነገው ምሽት በመደበኛ ሬዲዮ በቴሌቪዥን ዝግጅታችንን እንጠብቃችኋለን። ኤደን ገረመው መርሃ ግብሩን እየመራው ከኤልያስ አስማረ ጋር አብሬያችሁ ቆይቻለሁ። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ቪያማሪክ ላይ ለጋቢና ቪዬ እያላችሁ አድርሱን። ሰላም ጤና ስጥልኝ ተናደሩ